አራት የኤርትራ ካቶሊካውያን ጳጳሳት ወንድምህ የት ነው የሚል ጥያቄ ርዕሱን ያደረገ ባለ ሰላሳ ሶስት ገጽ ጽሁፍ አቅርበዋል። የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት ያሉት ጽሁፍ በኤርትራ ያለውን ተጨባጭ ሁኔታ የሚገመግምና ለችግሮች መፍትሄዎች እንዲፈልጉ ጥሪ የሚያቀርብ ጠለቅ ያለና ጥንቃቄ የተመላበት አቀራረብን ያዘለ ነው። ጽሁፉ ከሚያነሳቸው አበይት ነጥቦች መካከል የኤርትራውያን በብዛት ከሀገር መሰደድና ምክንያቱ፣ የህግ የበላይነት ጥያቄ፣ በሀገሪቱ ያለው የኢኮኖሚ ሁኔታ፣ የትምህርት ይዘት፣ እስረኞች ሰብአዊነትን በተላበሰ መንገድ እንዲያዙና ና በተቻለ ፍጥነት የፍርድ ሂደት እንዲያገኙ የሚጠይቁና ሌሎች በርካታ ነጥቦች ይገኙባቸዋል። ጽሁፉ የቀረበው በትግርኛ ሲሆን አዳነች ፍስሀዬ በዋና ዋናዎቹ ነጥቦች ላይ አትኩራ ይዛ ቀርባለች። አራት የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት በሚል ስያሜ ያቀረቡት ጽሁፍ የወጣው እንደ አውሮፓ አቆጣጠር በትንሣኤ ወራት ግንቦት 1 ቀን 2014 ዓ ም እንደሆነ በጽሁፉ መጀመሪያ ላይ ያመለክታል። ጽሁፉ በሀገሪቱ ስላለው ተጨባጭ ሁኔታ ሲያነሳ ሀገራችን ሞልቶ የፈሰሰ ወይም የተትረፈረፈ የተፈጥሮ ሀብት ባይኖራትም እንኳን ፈሪሃ እግዚአብሔር ያደረበት በሃይማኖትና በዘር ሳይ ለያይ ብዝሃነትን ጸጋና በረከት አድርጎ በመቀበል ተከባብሮ የሚኖር ሰላማዊ ሕዝብ ስላለን አምላካችንን ማመስገን ይገባናል ይላል። አሁንም ቢሆን ወንድምህ የት ነው የሚለው ጥያቄ የከበደው የሕዝባችን ሕሊና አላቅም የወንድሜ ጠባቂ ነኝ እንዴ ሳይል ሲረዳዳ ሲተጋገዝና ሲጠያየቅ የኖረው ሕዝባችን ስር የሰደደ እምነት ስላለው ነው ሲል ጽሁፉ ያስገነዝባል። የኤርትራ ካቶሊካውያን ጳጳሳት ያቀረቡት ሐዋርያዊ መልእክት አያይዘውም በሜዲትራንያን ባህር ስላለቁት ኤርትራውያን ጉዳይ ያነሳል። ባለፈው መስከረምና ጥቅምት ወራት ክረምት ያፈራው በሚታፈስበት፣ ሕይወት በሚታደስበት፣ ተስፋ በሚንቀሳቀስበት አዲስ ዓመት ወቅት በሜዲትራንያን ባህር ላይ የደረሰው የወጣቶች ህልፈት ወይም እልቂት ህዝባችንን በከባድ ድንጋጤና የህሊና መረበሽ ላይ ጥሏል። ይህ ደግሞ ከዚህ በፊትም በየወንዙና በየምድረ በዳው በወንጀለኞች እየተጠለፉ ሲፈጸምባቸው የቆየው ግፍና እልቂት አካል በመሆኑ በፊትም ሆነ አሁን ያለቁትን ማሰብ ይኖርብናል ይላል ጽሁፉ ወንድምህ የት ነው ያለው እህትህስ የት ናት ያለችው በምን አይነት ሁኔታ ይገኛሉ የሚለውን ጥያቄ ሰፋ ስናደርገው ሀገራችንስ የት ናት ያለችው በምን አይነት ሁኔታስ ትገኛለች ወደሚለው ጥያቄ መስፋቱ ግድ ይሆናል ይላል ጽሑፉ። በሀገር ውስጥ ሆኖ ኑሮን ለማሻሻል ከመሞከር ይልቅ መሰደድን መምረጥ በውጭ ሀገራት ተሰደው ከሚኖሩ ሰዎች የሚገኘው ጥቅምን መሰረት በማድረግ ማንነታቸውን በሚገባ ሳያጤኑና ሳያረጋግጡ ልጆቻቸውን በውጭ ሀገራት ለሚኖሩት መዳርም የተለመደ ሆኗል። እንዲህ አይነቱን ብዙ ገንዘብ የሚፈስበትን ሕገወጥ ጉዞን ለመግታት የሚደረገው ቅጣትም ሆነ ምክር ካልሰራ ለምን ሌላ መንገድ አይፈጠርም? ካለ በኋላ ጽሑፉ በተለይም ወጣቶች ወደ ውጭ መሄዱን የሚመርጡበት ምክንያት ምን እንደሆነ ያብራራል። ትልቁ ችግር በተለይም ወጣቱ ትውልድ ሀገር ውስጥ ሆኖ የሚመኘውን ነገር ሁሉ ለማግኘት ተስፋ የሚያደርግበት መጻኢ ሁኔታ ስለማይታየው እንደሆነ ያመለክታል። ምናልባት የወጣቶችን ከሀገር መውጣት ያስከተለው ሰላም ወይም ጦርነት በሌለበት የተንጠለጠለ ሁኔታ መኖር ከሆነ የዓለም አቀፍ ማህበረሰብ የሚገባውን ተግባር ባይፈጽምም እንኳን መድኃኒቱ ያለው በእጅህ በመሆኑ ሰለባ የሆነው ወገን ጥቅሙን መሰረት በማድረግ መፍትሔ ለማግኘት መጣር ይገባዋል። ሀገርንና ሕዝብን ከማይጠቅመው ሰላም ወይም ጦርነት ከሌለበት ሁኔታ እንዲወጣ መደረግ ይኖርበታል ሲል ጽሑፍ አስገንዝቧል። ለውጥ ፈላጊ ወጣት ኃይል እዚህ ያላገኘውን ነገር በውጭ ሀገራት ለማግኘት የሚጎርፈውና ሰለባ የሚሆነው እዚህ ያለውን የኑሮ ሁኔታ ለመሸከም ስላቃቶ እንደሆነ መልእክቱ ያሳስባል። ህዝባችን ብዙ ቁስሎችን ተሸክሞ እንደሚንቀሳቀስ በቀላሉ የሚስተዋል ጉዳይ ነው። ድህነት፣ ኤች አይቪ ኤድስን የመሳሰሉት በሽታዎች፣ የልጆቹ መሰደድና ተያያዥ ነገሮች ገሚሱን ለሞት ሌሎቹን ደግሞ ለስቃይ ዳርገዋል። መሬቱም ወደ ምድረ በዳነት እየተለወጠ ነው። ሆኖም ሀገራችንን የከዳው መሬቷ ብቻ አይደለም። ዋናውና ትልቁ ችግር የሰዎቿ ወደ ውጭ ሀገራት ሞግረፍ ነው። የሚሰደዱት ወጣቶች ብቻ ሳይሆኑ በመካከለኛ ዕድሜ ክልል ያሉትም ጭምር ነው። ቤተሰቦች ሳይቀሩ ልጆቻቸውን ለማየት ወደ ውጭ ሀገራት ሲሄዱ መኖሪያ ፈቃድ አውጥተው እዚያው ይኖራሉ። አንድ የወጡት ዜጎች ወደ ሀገራቸው ሲመለሱ የሚታዩትም ጥቂቶች ናቸው። በውጭ ሀገራት የተወለዱት የኤርትራውያን ልጆችም ብዙ ፍቅር ሊኖራቸው አይችልም። ባጠቃላይ ሀገሪቱ የምታጣው ከሀገር የወጡትን ዜጎቿን ብቻ ሳይሆን በሀገራቸው ሊያፈሯቸው የነበሩት ትውልዶችንም ጭምር ነው። ስለሆነም ሀገሪቱ የሰዎች ወይም የዜጎች ደሃ እየሆነች በመሄድ ላይ እንዳለች በግልጽ የሚታይ ነገር ነው። ሀገር የምታምረውና የምትደምቀው በህዝቧና በዜጎቿ ነው ሀገር ካለ ሰው ሀገር ሊሆን አይችልምና ሲል የኤርትራ ካቶሊካውያን ጳጳሳት ያቀረቡት ጽሑፍ ያሳስባል። በአንድ ሀገር ውስጥ ሰላም፣ ሀብትና የሥራ እድል ካለ የመሰለህን ለመናገር የሚችልበት፣ ሰርተህ የምትኖርበት ሀገር ከሆነ ማርን ትቶ ማር ፍለጋ የሚሄድ ሰው ስለማይኖር ወደ ስደት አሻግረው ከማየትና ከመሰደድ ይልቅ ከስደት እየተመለሱ ወደ ሀገራቸው የሚጎርፉ ወጣቶች እንዲኖሩን ግድ ይላል። ምክንያቱም ለሕዝቧና ለዜጎቿ የቆመችው ሀገር እንጂ ሰው እንዳልሆነ በተግባርና በተጨባጭ እያየን ነውና ይላል ጽሑፉ። ይህ ክስተትና ሌሎች ችግሮች በህብረተሰቡ ዘንድ ስላሳደሩት የስነ ልቦናዊ ሁኔታም ጽሑፉ ይመለከታል። በዜጎች መሰደድ እንዲሁም ለኑሮና ለሰብአዊ ክብር በማያመች ኑሮ ምክንያት አስተማማኝ የሆነ መጻኤ ዕድል ባለመኖሩ ምን ዋስትና አለኝ ለሚለው ጥያቄ መልስ አለማግኘት ተስፋ ያደረክበትንና የተመኘኸውን ባለማግኘትና የማይደረስበት ምኞት እንደሆነ በመገንዘብ መጨነቅና ተስፋ መቁረጥ የተለመደ ክንዋኔ ይመስላል ሲል ጽሑፉ ያስገነዝባል። አያይዞም ጽሑፉ ልጆቻቸው በመሰደዳቸው በአገር ውስጥም ቢሆን በወታደራዊ አገልግሎትና በእስር ቤት በመሳሰሉት ቦታዎች ምክንያት ቤተሰብ ስለተነጣጠለ የአረጋውያንና ረዳት ያጡ ቤተሰቦች መንፈስ እጅጉን ተጎድቷል። አምራች የሆነው ክፍል ከቤተሰቡ ሲነጣጠል የሚያደርሰው ጉዳት በኢኮኖሚ ረገድ ብቻ ሳይሆን እነዛ እቤት ለሚቀሩትና ብቸኝነት ለሚያጠቃቸው ወገኖች የስነ ልቦናዊና የሞራል ውድቀት እንደሚያሳድርባቸው አያጠራጥርም። የስኳር በሽታ፣ የደም ብዛት፣ የአእምሮ ሕመም ወዘተረፈ እየተስፋፋ የሄደውም ካለ ምክንያት አይደለም በማለት የሃይማኖት መሪዎቹ ጽሑፍ ያሳስባል። ጽሑፉ የኤርትራ ቤተሰብ ተደማጭነት ስለማጣቱ ጉዳይ ሲያብራራም ቤተሰቦች በልጆቻቸው ላይ ያላቸው ኃላፊነትና ተገቢውን ተደማጭነት የማግኘት መብታቸው ጊዜ በመጣው ወታደራዊ አገልግሎትና በመገናኛ ብዙሃን በመሳሰሉት ነገሮች ምክንያት እየተሸረሸረ መሄድ ብቻ ሳይሆን እስከነጭራሹ የቀረ ይመስላል በማለት ያስገነዝባል። የኤርትራ ካቶሊካውያን ጳጳሳት ባወጡት ጽሑፍ ታዲያ ቤተሰቦች ተገቢና ባሕርያዊ የሆነው መብታቸው የተነፈገ መስሎ ቢሰማቸውም እንኳን እጅ መስጠት የለባቸውም በማለት የኤርትራን ቤተሰብ ያበረታታሉ። አሁንም ቢሆን የቤተሰብ መሪነትን፣ ደህንነትን፣ የአስታራቂነትና የሸምጋይነት ቦታን ልትይዙ ይገባል። የወደፊቱን አሻግራችሁ በማየት ቤተሰብን አድኑ እንላለን የቤተሰብ ደህንነት የሀገር ደህንነት ነውና በማለት የሃይማኖት መሪዎቹ የተደማጭነት ቦታ አጡ ላሏቸው ኤርትራውያን ቤተሰቦች ጥሪ አቅርበዋል። ጽሑፉ ስለ ሙስና ሲያነሳም ስልጣን ሕዝብን ለማገልገልና ከሕዝብ ለሕዝብ መሆኑ ተረስቶ ወዳጅህን ብቻ የምትጠቅምበትና ተገቢም ሆነ ተገቢ ባልሆነ መንገድ ራስህን የምታበለጽግበት ሆኖ ስለሚገኝ መስተካከል ይኖርበታል። ከህብረተሰቡ ልምድና ባህል እንዲሁም ከሕግ ውጭ መስራትም ራሱ ሙስና ነው ይላል ጽሑፉ። የካቶሊካውያን ጳጳሳቱ ሐዋርያው መልእክት የሕግ ተገዥነት ነጥብንም አንስቷል። ዋናው የሕዝባችን መለያ ሕግ አክባሪነቱ ነው። በሕግ አምላክ በሚሉ ቃላት ሕግ እንዲከበር ያደረገ ሰው ከመሳሪያና ከጦርነት ብትር በላይ ሊፈራና ሊከበር ይገባዋል። ስለሆነም በሕግ የሚጠየቅና የሚታሰር ሁሉ በመጀመሪያ ደረጃ በሰብአዊነት እንዲሁም በሕግና ደንብ መሰረት እንዲያዝ ያስፈልጋል። ቀጥሎ ደግሞ ተጥሷል በተባለው ሕግ መሰረት በፍጥነት ለፍርድ ቀርቦ ጉዳዩ እልባት እንዲያገኝ ማድረግ ያስፈልጋል። በዋናነትም በሕገ መንግስታዊ ሕግ የመገዛት ጉዳይ ማንኛውም ለፍትህና ለርቱእነት እንዲሁም ለሐቅና ለሐርነት የቆመ ሰው የሚጠብቀው ነገር ስለሆነ ተገቢ ትኩረት ማግኘት አለበት ማለት ያስገነዝባል። ከዚህ ጋር በተያያዘም ስለ ሀገር ጉዳይ በጽሑፉም ሆነ በቃላት በግልጽ ለመነጋገርና ለመከራከር አለመቻል፣ ግልጽነት ባለመኖሩ ስለ ሀገሪቱ አስፈላጊውን ወሬ ለማግኘት ስለማይቻል የሐሜት የሹክሹክታና የሐሰት ወሬ ሰለባ መሆንን ያስከትላል። የምን ቸገረኝነት መንፈስንም ያሳድራል በማለት ያስረዳል። ሐዋርያዊ መልእክቱ በኤርትራ ስላለው የትምህርት ይዘትም አንስቷል። ትምህርት የሥራና የእድገት የማኅበራዊ ለውጥ መሠረት እንዲሆን ከተፈለገ ሀገሪቱን ደግሞ ወደ አዲስ መድረክ እንዲያሸጋግር፣ ትውልድን እንዲያንጽ ከተፈለገ የትምህርት ይዘቱና ደንቡ ፈጽሞ በአዲስ ብልሃትና ሥርዓት መሻሻል ይኖርበታል፣ ወጣቱ ትውልድ ነፃና ንጹሕ በሆነ አእምሮ መማር ይኖርበታልና የሚል ሐሳብ ያቀርባል ጽሑፉ። ቤተ ክርስቲያን በበኩሏ በትምህርት ረገድ የሚኖራት አስተዋጽኦ ሀቅነትን፣ ነጻነትን፣ ወንድማማችነትን፣ እኩልነትን፣ ዲሞክራሲያዊነትን፣ ፍትህን፣ ሰብአዊ መብትን፣ ህጋዊነትን፣ ተጠያቂነትን የመሳሰሉት ሰብአዊ ክብሮችንና መሠረታዊ መርሆችን ማዳበር እንደሆነ ጽሑፉ ይጠቁማል። የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት በሀገሪቱ ስላለው የኢኮኖሚና የኑሮ ሁኔታንም ያነሳል። የእያንዳንዱ ቤትና ቤተሰብ ኑሮን ከኢኮኖሚ አንጻር ስንመለከተው በውጭ ሀገራት የሚኖሩ የቅርብና የሩቅ ዘመዶች ባይኖሩ ኖሮ ምን ይደረግ ነበር ወይም እንዴት ይዘለቅ ነበር የሚል ጥያቄ ይመጣብንና አምላክ ችግር ይፈጥርና መወጣጫ ያበጅለታል የሚለውን የአባቶች አነጋገርን በማስታወስ እንጽናናለን ይላል። አያይዞም ጽሑፉ የስራ ዕድል ካልተፈጠረ ትኩስ የወጣቶች ኃይል ሰርቶ ገቢ የሚያገኝበት ሁኔታ ካልተመቻቸለት፣ የንግድ ስምሪቶችና የሕንፃ ስራዎች በአዲስ መልክ ካልተንቀሳቀሱ የድህነት ቁስሉ እንደሚያገረሽ አያጠራጥርም። በሀገሪቱ ባለው የዋጋ መናር ላይ በቂ ወይም ተመጣጣኝ እንደመወዛ ለመኖር እየጨመረ የሚሄደው የቤት ክራይ ዋጋ፣ በፈለግከው ወይም በመረጥከው የሥራ አይነት ለመሰማራት አለመቻል ሲታከልበት ከፍተኛ ጉዳት ያደርሳል። ብዙ የህብረተሰቡ ክፍሎች የሚሰማሩበት የህንፃ ስራ መቆሙ ራሱ እጅግ የሚጎዳ ነው። የግለሰቦችና የህዝቡ ነጻነት ካልተጠናከረ በስተቀር የሀገርን ነጻነት እንዴት ነው የምንረዳው? የትስ ነው የምናገኘው? ሲል የካቶሊካውያን ጳጳሳቱ ጽሑፍ ጥያቄ ያቀርባል። በአጭር አነጋገር ሰብዓዊ ሥራና እድገት በነፃ ፍላጎትና አፍላቂነት ላይ የተመሰረተ ሲሆን ፍሬ ያስገኛል ሰውንም የሚያስቀብርና የሚያበለጽግ ይሆናል በማለት አክሎበታል። ይህም ሲባል ይላል፣ የኤርትራ ካቶሊካውያን ጳጳሳት ያወጡት ሐዋርያዊ መልእክት ይህም ሲባል ለምቾት ሳይሆን የመኖርና ያለመኖር ጉዳይ በመሆኑ ነው። ዕለታዊ እንጀራን፣ ውሃንና መብራትን የመሳሰሉትን ነገሮች ማግኘቱ መሠረታዊ ነገር በመሆኑ የሚመለከተው ወገን ትኩረት ሊሰጥበት ይገባል። በአጭር አነጋገር የሀገሪቱ ኢኮኖሚ ሥርዓት የሕዝቡን ኑሮ ሊያዳብርና ሊያበለጽግ በሚችልበት መንገድ መስተካከል ይኖርበታል የሚል ሀሳብ ያቀርባል የጳጳሳቱ ጽሑፍ። አራቱ የኤርትራ ካቶሊካውያን ጳጳሳት በጽሑፉ መጨረሻ ላይ ስማቸውንና ፊርማቸውን አኑረዋል። አቡነ መንግስት አብ ተስፋ ማርያም፣ አቡነ ቶማስ ዖስማን፣ አቡነ ኪዳነ የዕብዮና አቡነ ፍቅረ ማርያም ሓጎስ ይላል።